ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ1922 ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 28 2008 ዓ ም ፕሮግራማችን ጀመረ። ሚያዝያ 11 ቀን ነው። ይቅርታ። የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያለአንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። የኢትዮጵያ ጠቅላይ ሚኒስትር አቶ ሀይለማርያም ደሳሌ ናቸው የሰማቸዋቸው ስለ ጋምቤላ ከተናገሩት የተወሰደ ነው። በእለቱ አብይ ርዕስ ዝርዝር ይኖረናል። በዩናይት ስቴትስ ኮንግረስ የሚነሶታ ህዝብ እንደ ራሴው ኬት አሊሰንም የተናገሩትን በመጀመሪያው መጽሄ ርዕስ ዘገባ እናቀርብበታለን። ከአለም ዜናውና ከወቅታዊ የዕለቱ አብይ ርዕስ ዘገባ ሌላ ሁለተኛው አጋማሽ የሚቀርቡት የዛሬ መደበኛ ቅንብሮች ሀኪሞን የጠይቁ፣ ንግድና መጣኔ ሀብት ይሆናሉ። ጤና ያስጥልን።

የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አጠናቅረዋል። ሚያዝያ 7 ቀን 2008 ዓ ምረት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነዘላለም ወርቅአገኘሁ የክስ መዝገብ አቃቢ ሕግ በሽብር ወንጀል ክስ መስርቶባቸው ሲከራከሩ ከቆዩ አምስት ተከሳሾች መካከል ሁለቱ ማለትም አቶ ዮናታን ወልዴና አቶ ባህሩ ደጉ የተባሉትን ተጠርጣሪዎች አቃቢ ሕግ በክሱ አኳያ ያቀረበባቸውን ማስረጃዎች በመከላከያ ምስክሮቻቸውና ማስረጃዎች በበቂ ሁኔታ በመከላከላቸው በነጻ ቢያሰናብታቸውም እስከ ዛሬ ድረስ ፍርዱ ተፈጻሚ ሳይሆን ቆይቶ በዛሬው ዕለት ከረፋዱ አራት ሰዓት ላይ መፈታታቸውን የአቶ ዮናታን አባት አቶ ወልዴ ላቀው ለቪኦኤ አሳውቀዋል። ትናንትና የመፈቻ ሰነዳቸውን አጠናቀው ከዓመት በላይ ከቆዩበት ወህኒ ቤት ሲወጡ ፖሊስ ከደጃፉ ላይ ተቀብሎ በተለምዶ ማዕከላዊ ወደ ተባለው የምርመራ ስፍራ ለምን እንደወሰዳቸው ምክንያቱ በግልጽ ባይታወቅም ዛሬ ረፋዱ ላይ ግን ዳግም እንዲህ ባለ ተግባር እንዳትሳተፉ የሚል ምክር ተሰጥቷቸው መፈታታቸውን አቶ ወልደ ያብራራሉ። ፍርድ ቤት ግን በተከሰሱበት የወንጀል ተግባር ተሳትፎ እንዳልነበራቸው ውሳኔ ሰጥቶ በነፃ ማሰናበቱ ይታወቃል። በሌላ በኩል በዚሁ መዝገብ የተከሰሱት አቶ ዘላለም ወርቅ አገኘው፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ ፍርድ ቤቱ በተከሰሱበት ወንጀል ጥፋተኛ ናቸው የሚል ውሳኔ እንዳሳለፈባቸው መዘገባችን አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ኢትዮጵያ። ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለ ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግሥት ተጨባጭ እርምጃ እንዲወስድ የጠየቁ ዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በአሜሪካ የተወካዮች ምክር ቤት ቀርበው ማብራሪያ ሰጥተዋል። በሕግ መምሪያ ምክር ቤት ሬበን ህንፃ ውስጥ በተካሄደው ስነ ስርዓት ላይ የተገኙትና ማብራሪያ የሰጡት የአምነስቲ ኢንተርናሽናል የአሜሪካ ዋና ስራ አስኪያጅ አዶቴ አዊቶ እስካሁን ባሰባሰቡት መረጃ መሰረት በርካታ ሰዎች በኦሮሚያ የተቃውሞ እንቅስቃሴ ተገድለዋል፣ በሺዎች የሚቆጠሩ ታስረዋል፣ ቤቶችና የንግድ ስፍራዎች ወድመዋል ብለዋል። የታሰሩ የፖለቲካ መሪዎችና ጋዜጠኞችንም ሁኔታ ዝርዝር ተናግረዋል። የኦክላንድ ኢንስቲትዩት መስራችና ስራ አስኪያጅ አኖራ ድሃ ሚታልም እንዲሁ ከ1.5 ሚሊዮን በላይ ሰው በኢትዮጵያ መሬቱን እንዲነጠቅ ወይም የተነጠቀ ከኑሮ መፈናቀሉን አመልክተዋል። በማብራሪያው ወቅት የተገኙት የዩናይትድ ስቴትስ የተወካዮች ምክር ቤት አባል የሚኒሶታው ዲሞክራት ኪት ኤልሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን ጠቅሰው ይህ ግን ኢትዮጵያ ውስጥ ሰብዓዊ መብቶች ሲጣሱ ዝም እንድትል ምክንያት አይሆንም ብለዋል ሰዎች ሊነገር በማይችል ሰቀቀን ውስጥ እንዲኖሩ ተደርገዋል። ህመማቸው ደግሞ ይሰማኛል ብለዋል እንደ ራሴ። አሊሰን ዝርዝር አለን በመጽሔቱ ክፍለ ጊዜ የሚቀርብ። ደቡብ ሱዳን ውስጥ ከአሁን ቀደም ሰላማዊ በነበሩ አካባቢዎች በተቀሰቀሰ ውጊያና ከባድ የምግብ እጥረት ሳቢያ ብዙ ሺህ ህዝብ ወደ አጎራባች ሀገሮች መሰደዱን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታወቀ። እኛም ሆን ሌሎች የሰብአዊ እርዳታ ድርጅቶች ለስደተኞቹ ሕይወት አድን አገልግሎት የምናውለው ገንዘብ እየተሟጠጠብን ነው ሲል ዩኤንኤችሲአር ማስጠንቀቁን ጠቅሳ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዞ አቀርባለች። ውጊያው ቀድሞ ሰላማዊ ወደ ነበሩት ሰሜናዊ ባህር ኤልጋዛልና ዋራብ ክፍላት ሀገር እየተዛመተ በመሆኑ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ወደ ሁሉም አጎራባች ሀገሮች የሚነግደው ስደተኛ ቁጥር እያሻቀበ መሆኑን በመግለጽ አስጠንቅቋል። ሁኔታው ተቀባዮቹ ሀገሮች ላይም ከባድ ሸክም እየፈጠረ መሆኑን ገልጿል። ካለፈው ጥር ወር ወዲህ ቁጥራቸው 52ሺህ የሚጠጋ ወደ ሱዳን አቋርጠዋል። የድርጅቱ ቃል አቀባይ ኤሪያን ሩሜሪ እንዳሉት ወደ ዩጋንዳ የሚሰደዱትም ቁጥር ጨምሯል። በየቀኑ 800 ስደተኛ እየገባ መሆኑን ተናግረዋል። ቁጥሩ ከየትኛውም ሀገር የሚበልጥ የደቡብ ሱዳን ስደተኛን የምታስተናግደው ኢትዮጵያ ስትሆን ወደ 285ሺ ስደተኞችን ይዛለች። ታዲያ ወደ ኢትዮጵያ የሚገቡት ስደተኞች ቁጥር ለረጅም ጊዜ በጣም ጥቂት እንደነበር የዩኤንኤችሲአር ቃል አቀባይ ሩሜሪ አስታውሰው በቅርብ ሳምንታት ግን እየጨመረ መምጣቱን ነው የተናገሩት። አብዛኞቹ ልጆች ናቸው ብለዋል። ኢትዮጵያ ከሚገቡት አዲሶቹ ስደተኞች ውስጥ የሚበዙት በምስራቅ ሱዳን ፖቻላ ከሚካሄደው የብሔረሰቦች ውጊያ ሸሽተው ለብቻቸው የሄዱ ወይም በመካከል ከወላጆቻቸው የተለያዩ ናቸው። ብዙዎቹ ለብዙ ቀናት ኳትነው ነው ኦኮጎ የደረሱት። ወደ ዲሞክራሲያዊት ኮንጎ ሰሜን ምስራቅ፣ ኬንያና መካከለኛው አፍሪካ ሪፑብሊክ የሚገቡትም ቁጥር ጨምሯል። በዓመቱ መጀመሪያ ኬንያ የገቡት ቁጥር በአማካይ በወር አንድ መቶ እንደነበረ ያወሳው ዩኤንኤችሲአር፣ ባለፉት ሁለት ወራት ግን አሻቅቦ በሳምንት 350 ስደተኞች እየገቡ መሆኑን የተናገረው ደቡብ ሱዳናውያኑ አገራቸውን ጥለው የሚሰደዱት ውጊያውን፣ እጅግ የከበደውን ድርቅ እና የኑሮ ውድነቱን በመሸሽ መሆኑን ይናገራሉ። አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈው ፕሮግራም ነው። የዜና ፕሮግራም ላይ ነው ያለነው። በዩናይትድ ስቴትስ የኒውዮርክ ክፍለ ሀገር መራጮች በዛሬው እለት ፕሬዚዳንታዊ እጩ ቅድመ ምርጫ ድምፅ እየሰጡ ናቸው። ቀደም ብሎ በወጡ የህዝብ አስተያየት ግምገማዎች ዲሞክራት እጩ ተወዳዳሪ ሂላሪ ክሊንተን እና ሪፐብሊካኑ ዶናልድ ትራምፕ ተፎካካሪዎቻቸውን በከፍተኛ የመራጭ ድጋፍ ድምፅ እየመሩ ናቸው። ሚስስ ክሊንተን በኒውዮርክ ምርጫ ወሳኝ ድል ካገኙ በአንድ የአሜሪካ አብይ ፓርቲ የመጀመሪያ ሴት ፕሬዚዳንታዊ እጩነቱን ለማግኘት ጠጋ ያደርጋቸዋል። አንድም ጊዜ በህዝብ ተመርጠው ኃላፊነት ይዘው የማያውቁት ባለ ብዙ ቢሊዮን ቱጃሮ። ዲታው ዶናልድ ትራምፕ በዛሬው የኒውዮርክ ምርጫ በብዙ ድምፅ ካሸነፉ የፊታችን ሐምሌ የሪፐብሊካን ፓርቲው ጉባኤ ከመካሄዱ በፊት እጩነቱን እጃቸው አድርገው የመገኘት ተስፋቸውን ያለመልመዋል። ሚስስ ክሊንተንና ዶናልድ ትራምፕ ሁለቱም ከኒውዮርክ ጋር ብርቱ ትስስር አላቸው። ክሊንተን መኖሪያቸው ባደረጓት ኒውዮርክ ሁለት ጊዜ ለመወሰኛው ምክር ቤት ተወካይነት ተመርጠዋል። ትራምፕም ብዛት ያላቸው ትልልቅ ህንፃዎች በኒውዮርክ ከተማ የገነቡ ሲሆን የሚኖሩትም በከተማዋ በስማቸው በሚጠራ የተንደላቀቀ ባለብዙ ፎቅ ህንፃ ውስጥ ነው። አፍጋኒስታን ዋና ከተማ ካቡል ውስጥ የታሊባን ታጣቂዎች ዛሬ ጠዋት በቦምብና በጥምንጃ አድርሰው እስካሁን በተረጋገጠው 30 ሰዎች መገደላቸውና ከ327 የሚበልጡ ማቁሰላቸውን የአገሪቱ ባለስልጣናት ገለጡ። ታሊባኖቹ ኢላማ ያደረጉት በአገሪቱ የስለላ ድርጅት ስር ያለና መንግስት ባለስልጣናት ደህንነት ጥበቃ ኃይል መቀመጫ ህንጻ መሆኑን ባለስልጣናቱ አመልክተዋል። አጥፍቶ ጠፊው መኪና ላይ የጫነውን ቦምብ ህንጻው በራፍ ላይ እያፈነዳው መሆኑንና ብዙ መቶ ኪሎ ግራም ፈንጂ መሆኑን የአገር ግዛት ሚኒስትር ቃል አቀባይ ገልጦ የጥበቃ ጉድለት እንደነበርም አምኗል። ከፍንዳታው በኋላ አጥቂዎቹና የመንግስቱ የጸጥታ ኃይሎች ለበርካታ ሰዓታት ተተዋክሰው አጥቂዎቹ በሙሉ መገደላቸውም ተዘግበዋል። የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ ጥቃቱን አጥብቀው ያወገዙ ሲሆን ድርጊቱ የጠላትን ሽንፈት በግልጽ የሚያሳይ ነው ነው ያሉት። ታሊባን ለዛሬው ጥቃት ኃላፊነት ወስዷል። አድማጮች፣ ለዜናው የተያዘው ክፍለ ጊዜ በዚሁ አበቃ። የዓለም ዜናውን አደመጥን። ወደ መጽሔት ዝርዝር እናልፋለን። አስቀድመን ግን በሁለተኛው አጋማሽ ከሚቀርቡ ቅንብሮች አንዱን ለቅምሻ እናሰማችሁ። ተፈጣሪ ሁለተኛ ሆኖ መገኘትን ሊያጠቃልል ይችላል። የአንድ ሀገር መሪም ሆኖ ራሱን ማግኘት ይቻላል። የተረገምኩ ሰው ነኝ፣ መጥፎ ሰው ነኝ፣ ወይም ደግሞ ዓለም የሚጠፋው በኔ ምክንያት ነው ሊል ይችላል ነው ያሉት። ዶክተር መስፍናሪያ የይከታተሉኛል ስጋት የምሽቱ ሐኪሙን ይጠይቁ የባለሙያ ማብራሪያ የሚጠየቅበት ርዕስ ነው። በሙሉ ቃለ ምልልሱ በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን ወደ ቅዳሜው መጽሔት። ያም አብይ ርዕስ ይሆናል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጋምቤላ ክልል በተፈጸመው ጥቃት ሕይወታቸውን ላጡ ንጹሐን ዜጎች ከነገ ጀምሮ የሁለት ቀናት ብሔራዊ የሐዘን ቀን አውጇል። ታፍነው የተወሰዱ ዜጎችን የማስመለሱና በአጥፊዎች ላይ የሚወሰደው የማያዳግም ያለው እርምጃ እንዲቀጥልም አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የህዝብ ተወካዮች ምክር ቤት ውሳኔ ያስተላለፈው ነገ ረቡዕ ሚያዝያ 12ና ሐሙስ ሚያዝያ 13 ለሁለት ተከታታይ ቀናት ብሔራዊ የሐዘን ቀን እንዲሆኑ ነው። በዚህም መሰረት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የምክር ቤቱ መግለጫ ጠቁሟል። እንደ መግለጫው ሰንደቅ ዓላማ በሁሉም የሀገሪቱ ክፍሎች፣ በኢትዮጵያ ኤምባሲዎችና ቆንስላዎች፣ በኢትዮጵያ ንግድ መርከቦችና ጀልባዎች እንደዚሁም አውሮፕላኖች ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ባኘዋክና ኑዌር ዞኖች በሚ ገኙት ወረዳዎች የፈጸሙት ጥቃት ከፍተኛ ቁጣና ውግዘት አስከትሏል። ታጣቂዎቹ በሙኩይ ጆሮ ሆግ ጃካው ና ላሬ ወረዳዎች በሚገኙ 13 ቀበሌዎች በፈጸሙት ጥቃት ከ200 በላይ ንጹሐን ዜጎች መገደላቸው፣ 108 የሚሆኑት ደግሞ ታፍነው መወሰዳቸው ነው በመንግስት ይፋ የተደረገው። የህዝብ ተወካዮች ምክር ቤት የዛሬውን ስብሰባ የጀመረውም ለተገደሉት ወገኖች የአንድ ደቂቃ የህሊና ጸሎት በማድረግ ነው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃም እንዳሉትም ምክር ቤቱ በንጹሐን ዜጎች ላይ በደረሰው የሞት አደጋ ከፍተኛ ሀዘን ተሰምቶታል። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው መንግስት የታፈኑትን ዜጎች ለማስመለስ የሚያደርገውን ጥረት እንደዚሁም በአጥፊዎቹ ላይ የጀመረውን የማያዳግም እርምጃ አጠናክሮ እንዲቀጥል አሳስቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን አስመልክተው ለሕዝብ ባስተላለፉት መልእክት የሀገራቸው ጦር ጠንካራ እርምጃ እንደሚወስድ አረጋግጠዋል። ገዳዮቹ የትም ቢሆኑ ከዚህ እርምጃ እንደማያመልጡም አብራርተዋል። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ጦራቸው ገዳዮቹ ያሉበት ድረስ በመሄድ እርምጃ እየወሰደ መሆኑን የጠቀሱት ጠቅላይ ሚኒስትሩ ከዚያች ሀገር መንግስት ጋር በጋራ ለመንቀሳቀስ እየሞከሩ መሆኑንም አስረድተዋል። በሌላም በኩል የአፍሪካ ሕብረት በጋምቤላ ጃካዋ አካባቢ የተፈጸመውን ጥቃት አውግዟል። የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ለተጎዱ ቤተሰቦች መጽናናትን ተመኝተዋል። የተወሰዱ ህጻናትና ሴቶችን ለማስመለስ ጥረት እንዲደረግም አሳስበዋል። ከኢትዮጵያ ጋር ረጅም ድንበር የምትጋራው ደቡብ ሱዳን ወጥ የሆነ የጦር ኃይል የላትም። የተወሰነው የአገሪቱ አካባቢ በፕሬዝዳንት ሳልቫኪር ማያርዲት፣ የተቀረው ደግሞ በተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች የተያዘ ነው። ከሁለቱም ወገኖች ውጭ ያሉ ኃይሎችም በዚያች ሀገር ይንቀሳቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በጋምቤላ ክልላዊ መንግስት በኑዌር ብሔረሰብ አባላት ላይ የተፈጸመውን ግድያ በሚመለከት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና ሰማያዊ ፓርቲ መግለጫ አውጥተዋል። በጋምቤላ ክልል ነዋሪ በሆኑ ሰላማዊ የኑዌር ብሔረሰብ አባላት ላይ በጎረቤት አገር ደቡብ ሱዳን ነዋሪ በሆኑ ታጣቂዎች የተፈጸመውን ዘግናኛል የሚሉትን ጭፍጨፋ በማሰማታችን መድረክና ሰማያዊ ፓርቲ እጅግ ልብ የሚሰብር ጥልቅ አዘን ተሰምቶናል ይላሉ። ከዛም ዜጎቻችን ለዚህ ያህል ትልቅ ጥቃት የተዳረጉት ደግሞ ቀደም ሲልም ጥቃት ስለሚፈጽምባቸው እንደነበረ እየታወቀ የኢህአደግ መንግስት ራሳቸውን የሚከላከሉበትን ትጥቅ በማስፈታቱ የመከላከያ መሳሪያ እንዳይኖራቸው በመደረጉና ባዶ እጆቻቸውን በቀሩበት ሁኔታ ለደህንነታቸው ተገቢው ጥበቃ ስላልተደረገላቸው መሆኑን መድረክና ሰማያዊ ፓርቲ ይገነዘባሉ ይሉና ይቀጥላል መግለጫው። ከዚህም ሌላ ቀደም ባሉት መንግስታት በየጠረፉ አካባቢዎች ይመደብ የነበረው ጠረፍ ጠባቂ ኃይል እንዳይኖር በመደረጉ የውጭ ሀገር ታጣቂዎች እንደፈለጉ ድንበር ጥሰው የሚገቡበትና ወገኖቻችን ላይ ጥቃት የሚያደርሱበት ሁኔታ የተፈጠረ መሆኑን ለመረዳት ችለናል ያለው የሁለቱ ፓርቲዎች መግለጫ አያይዞም፣ ስለዚህ አንደኛ በጥቃቱ ምክንያት የቤተሰብ አባሎቻቸውን ላጡ የኑዌር ብሔረሰብ አባላት ለሆኑ ወንድሞቻችንና እህቶቻችን እንደዚሁም ለመላው የኢትዮጵያ ሕዝብ የተሰማንን ጥልቅ ሐዘን እንገልጣለን። ሁለተኛ በአጥቂዎቹ ታፍነው የተወሰዱት ህጻናት በሰላም ወደየቤቶቻቸው የቤቶቻቸው እንዲመለሱ መንግስትና የዓለም ማህበረሰብ ከፍተኛ ትኩረት ሰጥተው ተገቢውን ጥረት ሁሉ እንዲያደርጉ አጥብቀን እንጠይቃለን። ሶስተኛ ለወደፊቱ በጋምቤላም ሆነ በሌሎች ክልሎች በጠረፍ አካባቢዎች የሚገኙ ዜጎቻችን ላይ ተመሳሳይ ጥቃቶች እንዳይፈጸሙ ህዝቡ ራሱን መከላከል በሚያስችልበትና ተገቢውን የደህንነት ጥበቃ በሚያገኝበት ሁኔታ በአስቸኳይ በመንግስት በኩል እንዲመቻች አጥብቀን እንጠይቃለን ሲል የሰማያዊና የአንድነት ፓርቲ መግለጫ ደምድሟል። ወደ መጽሔቱ ዝርዝር እናልፋለን። ፊሊፕ ሞሪስ ኢንተርናሽናል በድርቅ ለተጎዱ ወገኖች እርዳታ የሚውል ከ10 ሚሊዮን ብር በላይ የገንዘብ ድጋፍ ለኢትዮጵያ ቀይ መስቀል ማኅበር አበረከተ። የማኅበሩ መሪዎች ገንዘቡ ለታለመለት ተግባር እንደሚውል አረጋግጠዋል። የኢትዮጵያ ቀይ መስቀል ማኅበር በድርቁ ከተጎዱት ኢትዮጵያውያን መካከል 10 በመቶ ለሚሆኑቱ የዕለት እርዳታ ለማድረስ አቅዷል። መለስካቸው አማሃ ነው ዝርዝሩን ይላከልን። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት ዶክተር አህመድ ረጃ ትናንት ምሽት በአዲስ አበባ ሂልተን ሆቴል በተካሄደው የእርዳታ ርክክብ ስነሥርዓት ላይ ረዥም መንገድ አቋርጠው ይህንን ሰብአዊ ድጋፍ ለመለገስ በስፍራው የተገኙትን አመስግነዋል። ፕሬዚዳንቱ በንግግራቸው ፊሊፕ ሞሪስ ኢንተርናሽናል ከጥልቅ ሰብአዊ ድጋፍ ስሜት ተነስቶ ለኢትዮጵያውያን የድርቅ ሰለባዎች የለገሰው ገንዘብ ለታሰበው ዓላማ እንደሚውልም አረጋግጠዋል። On behalf of the Ethiopian Red Cross Society and the people affected by the current drought, I would like to thank Philip Morris International for its unwavering support to the drought victims. በኢትዮጵያ ቀይ መስቀል ማህበርና በዚህ ድርቅ ጉዳት በደረሰባቸው ወገኖች ስም ፊሊፕ ሞሪስ ኢንተርናሽናል ለእነዚህ የድርቅ ሰለባዎች ላደረገው የማያወላውል ድጋፍ ላመሰግን እፈልጋለሁ። ፊሊፕ ሞሪስ ኢንተርናሽናል ከአምስት ዓመት በታች ለሆኑ ሕፃናት፣ ለሚያጠቡ እናቶችና ነፍሰጡር ሴቶች ተጨማሪ ምግብ መግዣ የሚሆን 5000 የአሜሪካን ዶላር ለግሷል። ይህ የሰብአዊ ድጋፍ በድርቁ ለተጎዱ ኢትዮጵያውያን እንደሚውል ልናረጋግጥላችሁ እንፈልጋለን። ከ8400 ሰዎች በላይም በዚህ እንደሚጠቀሙ እናረጋግጥላቸዋለን የማህበሩ ዋና ጸሐፊ ወይዘሮ ፍሬ ህይወት ወርቁ በበኩላቸው የኢትዮጵያ የቀይ መስቀል ማህበር ከሰማኒያ ዓመታት በፊት ሲመሰረት ጀምሮ የተቋቋመበትን ደንብ በማስታወስ በሀገሪቱ በሚፈጠሩ ሰው ሰራሽና የተፈጥሮ አደጋዎች የሚከሰቱ ጉዳቶችን ለማቃለል በሚደረገው ውጥረት የመንግስት ረዳት እንደሚሆን ገልጸዋል በዚሁ መሰረትም አሁን በደረሰው ድርቅ ምክንያት የተፈጠረውን ጉዳት ለመቅረፍ የሚያስችል ስልት በመቀየስ በቀዳሚነት ሊረዱ የሚገባቸውን አካባቢዎችና ነዋሪዎች ማህበሩ መምረጡን አውስተዋል። ይህ የድርቅ ሁኔታ በመላ ኢትዮጵያ የሚታይ ቢሆንም ክፉኛ የተጎዱ አካባቢዎች ግን አሉ። እስካሁን ድረስ በመላ አገሪቱ 191 እንዲህ ያሉ አካባቢዎች ተለይተው ታውቀዋል። እናም የኢትዮጵያ ቀይ መስቀል ማህበር በመላው አገሪቱ ቅርንጫፎችን የዘረጋ በመሆኑ ለእነዚህ ጉዳቶች ቅርበት ስላለን ምቹ ስፍራ ይዘናል። ይሁንና ያለን ሀብት ግን በእጅጉ የተወሰነ ነው። ስለሆነም ምን ያህል መስራት እንደምንችልና የት ብንሰራ ውጤታማ እንደምንሆን ለይተን ማወቅ ይኖርብናል። ወይዘሮ ፍሬወት ማህበሩ ባቀደው መሰረት ለማከ የሚያስችለውን ሀብት ለማሰባሰብ የተለያዩ ዘዴዎችን እየተጠቀመ እንደሚገኝም አውስተዋል። የህብረተሰቡ የተለያዩ ክፍሎችም ባላቸው አቅም ለማገዝ እየተንቀሳቀሱ እንደሆኑ ጠቁመው የታለመውን ግብ ለመምታት ግን ብዙ መስራት እንደሚጠበቅ አመልክተዋል። ዊ ሀብ አ ሎት ኦፍ ኮሚኒቲ ፒፕል ዳት ካም እንድ ዶኔት ቱ አወር ኦፊሰስ የተለያዩ የማህበረሰቡ አባላት ወደ ቢሮችን እየመጡ የሚለግሷሉ። የፈለግነውና ያሰብነውን ያህል ባይሆንም በአጭር የስልክ መልእክት አማካኝነት እየሰራን ነው። ይህ አሁን ደግሞ አዲስ አጋሮቻችን ወደ አስር ሚሊዮን ብር የሚሆን ገንዘብ አስተዋጽኦ አድርገውልናል እኛም እያቀድን ነው ግዥውን ለመፈጸምና የሚከናወኑ ተግባራት ሁሉ ቅደም ተከተላቸውን ይዘዋል። ያቀድ ነው ከአምስት ዓመት በታች የሆኑትን ህጻናት የሚያጠቡ እናቶችንና ነብሰ ጡር ሴቶችን ለመርዳት ነው። ይህ እንግዲህ በሂደት ላይ ያለ ስራ ነው። እንደሚታየው በተሰራው በተሰራውና ሊሰራ በታቀደው መካከል ትልቅ ገደል አለ። ፊሊፕ ሞሪስ ኢንተርናሽናል የሰጠውን ድጋፍ ለኢትዮጵያ ቀይ መስቀል ማህበር ያበረከቱት የድርጅቱ የምስራቅ አውሮፓ የመካከለኛው ምስራቅና የአፍሪካ ኮርፖ የኮርፖሬት ጉዳዮች ምክትል ፕሬዚዳንት ሚስተር ሊቪዮ ቫንጌቲ ናቸው። ቫንጌቲ ድርጅታቸው ሁልጊዜም ቢሆን ከኢትዮጵያ ሕዝብ ጎን እንደሚቆም ቃል ገብተዋል። በተፈጠረው ድርቅ ምክንያት የዕለት እርዳታ የሚሹ ኢትዮጵያውያን ቁጥር በአሁኑ ጊዜ 10.2 ሚሊዮን እንደሆነ ተደጋግሞ ይነገራል። ከእነዚህ መካከል ከ1.7 ሚሊዮን በላይ የሚሆኑት በተመጣጠነ ምግብ እጦት የተጎዱ ከአምስት ዓመት በታች ያሉ ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ተጨማሪ ምግብ የሚፈልጉ መሆናቸው ታውቋል። የኢትዮጵያ ቀይ መስቀል ማኅበር ከእነዚህ የድርቁ ሰለባዎች መካከል አስር በመቶ የሚሆኑትን ሊታደግ አቅዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የመጽሔቱ ክፍለ ጊዜ ይቀጥላል። በርካታ የእስያ የአፍሪካና የአሜሪካ ክፍሎች ኤልኒኞ በተባለው የአየር ለውጥ ምክንያት ከፍተኛ ሙቀት ገጥሟቸዋል። በየሶስትና ስድስት ዓመታት በፓስፊክ ውቅያኖስ ጠለል ላይ የሚከሰተው የውሃ ሙቀት ጽንፍ የአየር ሁኔታን ያስከትላል። የአየር ለውጥ በሚያስከትለው ድርቅ ክፉኛ የሚጎዱትም ከሰሃራ በመለስ ያሉት የአፍሪካ አገሮች እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ባጠናቀረችው ዝርዝር ሪፖርት ጠቅሳለች። አዳነች ፍስሐዬ ታሰማናለች። ሶማሊላንድ ደሃ ከሚባሉት የአፍሪቃ ክፍሎች አንዷ ናት። በገጠር አካባቢ የሚኖሩት ሰዎች ኑሯቸውን ለማሻሻል ደፋቀና ይላሉ። ድርቅ ሲታከልበት ግን ከባድ ይሆንባቸዋል። መሐመድ ዑመር የተባሉ አርሶ አደር ስለኖሯቸው ይገልጻሉ። ዕድሜ የሰማኒያ ነው። በሰማኒያ ዓመታት ሕይወቴ እንዲህ አይነት ድርቅ አይቼ አላውቅም። ብዙ እንስሳትን ገድሎ ከፍተኛ ረሃብ አስከትሏል። አደጋ ላይ ወድቀናል። በጎረቤት ፑንትላንድና በኢትዮጵያ ክፍሎችም ተመሳሳይ የድርቅ ሁኔታ ተከስቷል። የተባበሩት መንግስታት ድርጅት በሶማሊያ ክፍሎች በድርቅ በተመቱ አካባቢዎች የሚኖሩ አንድ ነጥብ ሰባት ሚሊዮን የሚሆኑ ሰዎችን ለማትረፍ በአስቸኳይ ረድኤት እንዲቀርብ ጥሪ አድርጓል። ፒተር ደ ክለርክ የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ ናቸው። ማህበረሰቦች ለህሉናቸው የሚያስፈልገውን ነገር እያጡ ነው። የሰዎች በረሃብ መሞትንና ስደትን ማቆም አለብን። ሰዎች ምግብና ውሃ እንዲሁም ገቢ ፍለጋ ከመሰደድ በስተቀር ሌላ አማራጭ እያጡ ነው። በኢትዮጵያም እንደዚሁ አንዳንድ ገበሬዎች ከረሃብ ለመትረፍ ድንበር ተሻግረዋል። ሐዋ ራያፕ የተባሉ ሴት ስለ ድርቁ ሁኔታ ያብራራሉ። ኢትዮጵያ ውስጥ ድርቅ ከገባ ሶስተኛ ዓመቱ ነው። ድንበሩን ሻገር ብሎ የግጦሽ ቦታ እንዳለ ተነግሮን ነበር። እዚህ ስንደርስ ግን ያገኘነው ነገር የለም ነው ያሉት ራያብ በህዝብ ብዛት ከአፍሪቃ ሁለተኛውን ቦታ የምትይዘው ኢትዮጵያ በብዙ አስርተ ዓመታት ውስጥ ያልታየ አይነት ከባድ ድርቅ ገጥሟታል። የሀገሪቱ መንግስት አስር ሚሊዮን የሚሆኑ በድርቅ የተጎዱ ሰዎችን ለመርዳት ዓለም አቀፍ ረድኤት እየጠየቀ ነው። ባለፈው ዓመት ከደረሰባት የጎርፍ መጥለቅለቅ አደጋ ገና ያላገገመችው ማላዊም ከባድ የምግብ እጥረት ገጥሟታል። ማላዊቱ አፋቺ ያብራራሉ። ከጎርፍ መጥለቅለቁ አደጋ በፊት ልጄ ደህና ነበር። እህላችንን ካጣን በኋላ ግን ልጄ ታሞ በምግብ እጥረት ተጎዳ። ወደ ሆስፒታሉ የመጣሁትም ሕክምናና ምግብ ፍለጋ ነው ይላሉ ሊሳፋቺ። የማላዊ ፕሬዚደንት የብሔራዊ ቀውስ አዋጅ አውጀዋል። ሆኖም በአጠቃላይ በከፊል የአፍሪቃ ሀገሮች የተከሰተው የምግብ ቀውስ እየተባባሰ ሊሄድ እንደሚችል ጆሃን ሄፊንግ ጠቁመዋል። ገና ዋናው ቀውስ ይመጣል። ስለሆነም ሁኔታዎች ከመሻሻላቸው በፊት የባሰውን ሁኔታ የምናይ ይመስለኛል። በድርቅ በተጎዱት አካባቢዎች ያሉት ሰዎች ሕይወታቸውን ለማትረፍ የሚተማመኑት በረድኤት ላይ በመሆኑ እርዳታ በፍጥነት እንዲደርስ ጥሪ እየተደረገ መሆኑን ባለሙያዎች አስገንዝበዋል። አድማጮች፣ ፕሮግራማችን ይቀጥላል። የመጽሔቱን ርዕስ ማለቁን የሚገልጠው ሙዚቃ አልተሰማም። ብርሃን፣ ሌላ ሙዚቃ እናሰማለን። ሌላ ሙዚቃ እየፈለገች እናመሰግናለን። አድማጮች፣ ወደ ሁለተኛው አጋማሽ ከመሸጋገራችን በፊት አንድ የሙዚቃ እረፍት አይደል እናድርግ። አሉላ አዲሱ፣ ልክ ነው። እዚህ ግድም የሙዚቃ ፋታ እናደርጋለን። ታዲያ በቅርቡ ከዚህ ዓለም በሞት የተለየው አስተዋውቀዋል አዲሱ የባህል ዘፋኙ የመሲንቆ ጌታ ይሉታል ጌታ መሳይ አበበ በጣም የሚታወቅ ዜማውን ነው የመረጥ ነው። ታዲያ የመታሰቢያ ዝግጅቱን ቀደም ብለን እንደጠቆሙ ነው በራዲዮ መጽሔት እናቀርባለን። አሁን ዜማውን እንስማው ቃለን ሀገሬ የሽንብራ ጥርጥር የዛፎቹ ፍሬ የትሜትን ዞሬ ትዛለኝ ሀገሬ

ወፎ ስጠብቅ ወፎ ስጠብቅ ውርንኙት ዛለኝ ታገር ቤት ስለቅ ታገር ቤት ስለቅ የአተር ንኩቶና የስንዴ እሸት የስንዴ እሸት ሲሉት

ይሄ መቼም በጣም ከፍተኛ ርዕስ ነው። በነገሩ ላይ በዚህ ጉዳይ ላይ መጽሐፍ የጻፈ ድምፁን ባለፈው ፕሮግራም ላይ የተላለፈው የለንደኑ አስተያየት ሰጠ፣ አንድ የጤና ባለሙያ ራሴ ችግሮ አለብኝ አለ። መጽሐፎንም ልኮልናል። እሱንም ተመልክተን አንድ ቀን ከእሱ ጋር እንዋያለን እና በዛ ዙሪያ ነው ዛሬ ፕሮግራም ለማለት ነው። ልክ ነው። አዲሱ ቀደም ሲል ባለፈው ሳምንት ጀምረናል። ይሄ የይከታተሉኛል ስጋት አለፍ ሲልም ሌሎች ብዙ ገጾች አሉት። ያልተጨበጠ መሰረት የሌለው የተጋነነ ፍራቻ በሰዎች ላይ ሲያድርና ከጤናማው ስጋት ሲያፈነግጥ በአእምሮ ህመምነት የሚፈረጀው ሲከሰት የሚፈጠር ሁኔታ ነው። በህክምና ቋንቋ ዴልዥን ይባላል። ይህን ስጋት በየአይነት ደረጃዎቹ ከጤናማው ጋር እንዴት እንደሚለይ እንግዳችን ዶክተር መስፍን አርያ የአማካሪ የአእምሮ ህክምና ባለሙያ ናቸው፣ በቀደሞ ፕሮግራማችን አስረድተው ነበር። ዛሬ ምንነቱንና በርካታ ዘርፎች አሉት፣ ዋና ዋናዎቹን ያስረዱናል። አመሰግናለሁ አሉላ ተጨባጭነት የሌለው የምንልበት ጊዜ ምናልባት ባለፈው ጊዜ አስረድቻለሁ፣ እየተሳረጋለሁ። በችግር ውስጥ ላሉ ሰዎች ግን ተጨባጭነት እንዳለው የሚወስዱት ነገር ነው። ለቅርብ ሰዎቻቸው ግን ያን ትክክለኛ መሆኑን የሚያስረዱበት መንገድ ምንም የለም። ለምሳሌ አንድ ሰው ይከታተልኛል፣ ቤት ውስጥ የተለያዩ መሳሪያዎች ተገጥሟል ብሎ በእርግጠኝነት ቢያምን በቤተሰብ ውስጥ ያሉ የቤተሰብ አባላት ግን ምን የተገጠሙ መሳሪያዎችንም ሆነ የሚከታተሉ ሰዎች ወይም ደግሞ ድርጅት ወይም መስሪያ ቤት አለመኖሩን የሚያረጋግጡበት መንገድ ስላላቸው በእነሱ በኩል ተቀባይነት አይኖረውም። በዚያ ሰው ግን በጣም ተቀባይነት ይኖረዋል እና የስሜቶች ወይም ደግሞ ምን አመለካከቶች ተዛብተው የሚቀርቡባቸው አይነቶች በጣም በርከት ያሉ ናቸው። ብዙ ጊዜ ሰዎች ስሜታቸውን በከፍተኛ ሁኔታ በሚዛባበት ጊዜ ለምሳሌ የትልቅነት ስሜት ወይም የትንሽነት ስሜት ይሰማቸው ይችላል። በፈረንጅኛው ደሉዝ ደ ግራንድወር የሚሉት ነው። ወይም ያላግባብ ትልቅ የመሆን ስሜት እንደማለት ነው። ከሆኑት በላይ ራስን ትልቅ አድርጎ የማሰብ በጣም ከመጠን በላይ እንደ ፈጣሪ ማድረግ ድረስ የሚሄድ ነው። በትክክል ይሄዳል፣ እንደ ፈጣሪ የማድረግ ድረስ ይሄዳል። ተፈጣሪ ሁለተኛ ሆኖ መገኘትን ሊያጠቃልል ይችላል። የአንድ ሀገር መሪን ሆኖ ራስን ማግኘት ይቻላለን። የአንድ ሀገር አንድ አካባቢ አስተዳዳሪ ሆኖ ማግኘት ይቻላል። እና መኛነት ስሜቶች ደግሞ በዚህ ችግር ውስጥ የሚያልፍ ሰው ሊያረጋግጡ የሚችሉ ክስተቶች ሊታዩ ይችላሉ። ለምሳሌ ያ ሰው ድምፅ ሊሰማ ይችላል። ያ ድምፅ ሰውየው እንደተመረጠ አድርጎ ሊነግረው ይችላል ያ ከፈጣሪ ሊሆን ይችላል። ከአማልክት ሊሆን ይችላል። ከተለያዩ መናፍስት ሊሆን ይችላል እና ይህንን የመቀበሉ ነገር የበለጠ ሊረጋገጥለ መሪ ነኝ ብሎ ሊያስብ ይችላል። ስለዚህ በዚህ ጊዜ መሪ ነኝ ብሎ በሚያስብበት ጊዜ የመሪነትን ስራ ደግሞ ለማከናወን በሚሞክርበት ጊዜ ከገሃዱ ዓለም ጋር መጋጨት ይመጣል። ስለዚህ አንድ ሰው የአንድ ሀገር መሪ ነኝ ያለ ሰው መሪ ያለመሆኑን በሚያውቁት የሚያረጋግጥ ሁለት ሰዎች መካከል መገኘቱ የበለጠ መወጣጠርን በዛ ሰው ላይ ይጨምራል። ይሄ እንግዲህ አንዱ ነው። ራሱን በጣም ከመጠን በላይ ከፍ አድርጎ የማየቱ ነገር ከዚህ ከደሉዥን ምልክቶች ወይም አይነቶች አንዱ ነው። በዛ ተቃራኒ ሊሆን ይችላል። የዛ ተቃራኒ ሆን ማለት ደግሞ እኔ የማረባ ሰው ነኝ፣ በኃጢአት የተፈጠርኩ ሰው ነኝ፣ ወይም ኃጢአተኛ ነኝ፣ የተረገምኩ ነኝ ብሎ ደግሞ በዛ ጥንፍ ደግሞ የማመንም ጉዳይ ሊከሰት ይችላል። በተለይ እንዲህ አይነቱ ነገር ተስፋ በቆረጡ ወይም ደግሞ ከፍተኛ ድብርት ውስጥ ገብተው ከእውነታው በራቁ ሰዎች በእንግሊዝኛ አነጋገር ስር የተደደ ዲፕሬሽን ኖሯቸው ከዛ ጋር ሳይኮሲስ የሚባል በሽታም የተጣመረባቸው ሰዎች ላይ ሊታይ ይችላል። የተረገምኩ ሰው ነኝ፣ መጥፎ ሰው ነኝ ወይም ደግሞ ዓለም የሚጠፋው በእኔ ምክንያት ነው መገጠዋት በጥቂት ጊዜ ውስጥ በእኔ ምክንያት አካባቢ ላይ ችግር ሊደርስ ይችላል። የመሬት መንቀጥቀጥ የመሳሰሉት ነገሮች በእኔ ጥፋትና በእኔ አጣተኛነት ምክንያት ሊከሰት ይችላል ወደሚለው ጥንት ደግሞ የሚወስድ የደንዝ አይነት አለ ራስን ጥፋተኛ የማድረጉ ዝንባሌ ምናልባትም ራስ ላይ ጉዳት እስከ ማድረስ ድረስ ሊወስዳቸው ይችላል በህክምና ካልተረዱ ወይም ካልታከሙ ማለት ነው በትክክል ምክንያቱም አለም በእኔ ምክንያት የምጠፋ ከሆነ እኔ ቀድሜ ልጥፋ ወደሚለው ሊወስድ ይችላል ያኛው ደግሞ ቀደም ብዬ የገለጽኩት ደግሞ ወደ ሌላ ጽንፍ ሊወስድ ይችላል። አንድ ሰው ራሱን የመጨረሻው ማርሻል ነኝ ብሎ ካሰበ ወይም ንጉሠ ነገሥት ነኝ ብሎ ካሰበ እንደ ንጉሠ ነገሥትነቱ የሚያስፈልገውን ነገር ማያገኝ ከሆነ ራሱን በከፍተኛ ሁኔታ ሊጎዳ ይችላል። ለምሳሌ አንድ ሀያ አምስት ዓመት ገደማ በፊት የማስታወሰው አንድ ሕመምተኛ አለ እና ራሱን የሀገር መሪ ነኝ ብሎ ያስብ ነበርና ለሕክምና ወደ አንድ ቦታ በተላከበት ጊዜ ኦፕራሲዮን ያስፈልገዋል ሲባል እና ጠብቅ ሲባል እንዴት መሪ ሆኜ እጠብቃለሁ ብሎ መስኮት ዘሎ የወደቀ ሕመምተኛን ታሪክ አስታውሳለሁ። ምክንያቱም ኦፕራሲዮን ሊደረግ ነው፣ ወደ ሕመምተኛ ነው፣ ግን እኔ ንጉሠ ነገሥት ስለሆንኩ ቅድሚያ የሚሰጠው ለእኔ መሆን አለበት ብሎ ስላመነ ነው። ወቅት እና እንዲህ አይነትም ጥምት ሊኖር ይችላል። በሌላ መልኩ ደግሞ ሰዎች በሄድኩበት በሙሉ ይከታተሉኛል፣ ሊያጠቁኝ ነው ሊያጠቁኝ ነው የሚለው ደግሞ ከፍተኛ የሆነ የስሜት መዛባት ደግሞ አንደኛውን በተለያየ መንገድ ሊወሰድ ይችላል። በነገራችን ላይ እነኚህ ስሜቶች የባህል ተጽዕኖ ሊያድርባቸው ይችላል፣ የቴክኖሎጂ ተጽዕኖ ሊያድርባቸው ይችላል፣ የአካባቢ ተጽዕኖ ሊያድርባቸው ይችላል፣ የስልጣኔውን ተጽዕኖ ሊያድርባቸው ይችላል። ስለዚህ አንድ በገጠር የሚኖር ሰው እና በዘመናዊ አካባቢ በእናንተ ሀገር በሲሊኮን ቫሊ ውስጥ የሚኖር አንድ ሳይንቲስትም ተመሳሳይ ችግር ይደርስባቸው ይችላል። ልዩነቱ ምንድነው? አገላለጹ ነው። በእኛ ገጠር ውስጥ የሚኖረው ሰው የተባለው እንደ ልዩን የሚገልጽበት መንገድ ይለያል። እናንተ ሀገር ሲሊኮን ቫሊ ወይም ሌላ ቦታ ከፍተኛ የሆነ የዘመናዊ ቴክኖሎጂ በሰፋበት አካባቢ በዚህ ችግር ውስጥ ያለ ሰው ደግሞ የሚገልጽበት ይለያል። ስለዚህ መሳሪያዎች ወይም የሚከታተሉባቸው መሰረት ሊለያዩ ይችላሉ። ከራሳቸው ሁኔታ ከአካባቢያቸው ሁኔታ ጋር የሚሄዱ ተዛምዶዎችን ያነሳሉ ለችግራቸው ማሳያ ልክ ነው። ስለዚህ መከታታያ መሳሪያ አይነቶችም እና ወቅቶችም ሊለያዩ ይችላሉ። ስለዚህ ለምሳሌ በቀድሞ ጊዜ በምስራቁ ዓለም ጋራ በተያያዘ ሁኔታ የሚሰሩ ወይም ደግሞ ለዛ ተጋላጭ የሆኑ ሰዎች ለምሳሌ በወቅቱ ከዚህ ይከታተለኛ ሊሉ ይችላሉ ወይም ደግሞ በአሁኑ ጊዜ የአሜሪካው ስለላ ድርጅት ሊከታተለኝ ይችላሉ ይችላል። እና እንዲህ እንዲህ አይነቶች ነገሮች እንደዚህ አካባቢ ሊከሰቱ ይችላል። እና ይህ ይከታተሉኛል፣ ይጠብቁኛል እና እኔንም ሆነ ቤተሰብም እንደዚህ ሊያደርጉ ይችላሉ፣ ለማድረግም እየሞከሩ ነው የሚለው አይነት በልዝንም አለ። ይህ በከፍተኛ ሁኔታ በአስጨናቂ ሁኔታ የክትትል እሳቤ መዛባት ልንለው እንችላለን ይ ፐርሰክዩተሪ ዴልዥን ነው የምንለው። ነው ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል፣ በዚህ ምክንያት እና ልዩ ድንበት በዚህ ያደረጉናል፣ በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ቅድም ባህልም ምዚ የራሱ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም በደንቃራውም በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየአእምሮ እድገታቸው አቅምና እንደየባህሉ ተጽዕኖ እንደየሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኑ የደረሰበት ተጽዕኖ በተለያየ መልኩ እንዲህ አይነት ደሊዝን ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው። ሰዎች ሀሳቤን በአእምሮ ያለውን ሀሳብ ያነቡብኛል፣ የማስበውን ሁሉ ያውቁብኛል የሚለውንና በህይወት መኖራቸውን የማያምኑ እኔ አልፍ ያለው ዛሬ በህይወት የለውም የሚለውን የመሰለ ብዙም ያልተለመደ የአስተሳሰብ መዛባት ጨምሮ ሌሎች ዝርዝሮችን የሚመለከተው ክፍል በሚቀጥለው ሳምንት ይቀርባል። ዶክተር መስፍን ራያን ለጊዜያቸው አመሰግናለሁ እግዜር አድማጮች ቀደም ብለን ወዳስተዋወቅነው የመጽሔቱ ዘገባ ነው የምንመለሰው። ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግሥት ተጨባጭ እርምጃ እንዲወስድ የጠየቁ የህግ መወሰኛ ምክር ቤት ተገኝተው ማብራሪያ የሰጡ የዩናይት ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በቀደም ብዬ እንደጠቀምኩት በአሜሪካ ኮንግሬስ ወይም የህግ መወሰኛ ምክር ቤት ተገኝተው ማብራሪያ ሰጥተዋል። ሰለሞን አባተ በስፍራው ተገኝቶ ተከታትሎታል። በህግ መምሪያው ወይም በዩናይትድ ስቴትስ ኮንግረስ ሬበርን ህንፃ ውስጥ በተካሄደው ስነ ስርዓት ላይ የተገኙትና ማብራሪያ የሰጡት የአምነስቲ ኢንተርናሽናል ዩኤስኤ የአሜሪካው ቢሮ ማለት ነው ዋና ዳይሬክተር አዶቴ አኩዌይ እስካሁን ባሉ ግጭቶች ኦሮሚያ ውስጥ በተቃውሞ እንቅስቃሴ ከአራት መቶ ሰው በላይ ተገድሏል፣ በሺዎች የሚቆጠሩ ታስረዋል፣ ቤቶችና የንግድ ስራዎች ወድመዋል ብለዋል። ባለፈው ዓመትም በ2006 ዓ ምሕረት ማለት ነው ተመሳሳይ እንቅስቃሴዎች ተደርገው በደረሰው ጉዳት ላይ ምርመራ አለመካሄዱን አኩዌይ አመልክተዋል። ከአሁኑ የኦሮሚያ ተቃውሞ በፊት በኮንሶና በአማራ ክልል የኃይል እርምጃዎች መወሰዳቸውን ተናግረዋል። ከአራት ዓመታት በፊትም በሙስሊም ማኅበረሰብ አባላት ላይ ተመሳሳይ አድራጎት መፈጸሙን አኩዌይ አስታውሰዋል። እነዚህ ለጊዜው የምናውቃቸው የኃይል እርምጃ የተወሰደባቸው አጋጣሚዎች ናቸው። ሀገሪቱ ዝግ በመሆኗ ምክንያት ከዚህ የበለጠ ብዙ እርምጃ ሊኖር እንደሚችልም እንገምታለን። በዚህ አሁን ባለንበት ጊዜም ቢሆን በኃይል የማፈን አካሄድ መኖሩን እንገነዘባለን። ኢትዮጵያ ውስጥ እየተካሄደ ያለው አፈና አሉ። የአሜሪካው አምነስቲ ኢንተርናሽናል ዋና ዳይሬክተር አኮይ ሐሳብን የመግለጽ ነጻነትን ማጥፋትንም እንደሚያካትት፣ ጋዜጠኞች፣ የተቃዋሚ ፓርቲዎች መሪዎች ኢላማ መደረጋቸውንም አመልክተዋል። የኢትዮጵያ መንግሥት ለውጥን የሚጠይቁ መንግሥቱን የሚወቅሱ ሰላማዊ ተቃውሞዎችን በሽብር ፈጣሪነት እንደሚከስም አመልክተዋል። በአሁኑ ጊዜ በሽብር ፈጠራ ተከሰው እስር ቤት ውስጥ የሚገኙ ጋዜጠኞችና የተቃዋሚዎች መሪዎችን በስም እየጠሩ ተናግረዋል። አኮይ የመገናኛ ብዙሃንና የመረጃ ነጻነት አዋጅና የተከተሉ የኢንተርኔትን ነጻነት የሚገድቡና ሌሎችም ህግጋትና መመሪያዎችን ዘርዝረዋል። ምናልባት በ2002 ዓ ም ስለወጡት ጸረ ሽብር አዋጅና የሲቪክ ማኅበራት አዋጅ ታስታውሶ ይሆናል። እነዚህ ሁለቱም አዋጆች ኅብረተሰቡን ለመጫንና ተቃውሞውን ለማፈን ተግባር ውለዋል። የስቃይ አያያዞች እንደሚፈጸሙም ተጠርጣሪዎችን በግድ ለማሳመን ጥረት እንደሚደረግም ተናግረዋል። የአምነስቲው ዳይሬክተር ማብራሪያ ከሰጡት መካከል አንዷ የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር አኑራድ አሚታል ኢትዮጵያ ውስጥ እስካሁን መሬታቸውን በኢንቨስትመንት ስም የተነጠቁ ያሏቸው ከ1.5 ሚሊዮን በላይ ዜጎች ከነባሪ ይዞታዎቻቸው ላይ ተፈናቅለዋል ብለዋል። በኢትዮጵያ አቆጣጠር በ2000 እና በ2001 ዓ.ም የኢትዮጵያ መንግስት በሚሊዮኖች ሄክታሮች የሚገመት ስፋት ያለው መሬት ለውጭ ኢንቨስተሮች መስጠቱን ተናግረዋል። ሰፊ ንግግር ያደረጉት አኑራዳ ሚታል ሲናገሩ ዛሬ እንኳ የኢትዮጵያን ኤምባሲ ዌብሳይት ብትመለከቱ ከ11 ሚሊዮን ሄክታር በላይ መሬት ለኢንቨስትመንት ክፍት መሆኑን እንደሚናገር ታገኛላችሁ ብለዋል። የኢህአደግ የፖለቲካ አገዛዛሉ ሚታል የሰብአዊ መብቶች ረገጣዎችን ያለ ጥርጥር ማስከተሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና የዓለም አቀፍ የተራድኦ ድርጅቱ ሰነዶች ይናገራሉ ብለዋል። የአዘጋጆቹን በዩናይትድ ስቴትስ የኦሮሞ ማህበረሰብ ዝርዝር ማብራሪያ የተናገረው የኦፕራይድ ዶት ኮም ኤዲተር ሞሐመድ አዴሞ ኦሮሚያ ውስጥ ተፈጽመዋል የተባሉትን ጥቃቶችና ጉዳቶች በዝርዝር ተናግሯል። የተወካዮች ምክር ቤቱ አባል እንደራሴ ኬት ኤሊሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን አመልክተው በኦሮሚያ እየተፈጠረ ያለው ሁኔታ ግን እንደሚያሳስባቸው ተናግረዋል። እንደገና በዚህ ጊዜ ከዚህ ማህበረሰብ ጋር በድጋፍ እንደምቆም ልገልጽ እወዳለሁ። መራጮቼ የሆኑና መሠረታቸው ኢትዮጵያ የሆነውን የኦሮሞ ማህበረሰብ በመደገፍና የውይይቱም ተካፋይ በመሆኔ በጣም ደስ ይለኛል። ይህ በኢትዮጵያ ስላለው የሰብአዊ መብት ጥሰት ቀውስ እንዳወሳ አድርጎኛል። አዎ፣ በኢትዮጵያ የሰብአዊ መብት ጥሰት ቀውስ አለ። ኤሊሰን አክለውም በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት አስፈላጊነት አመልክተዋል። ኢትዮጵያ ለዩናይትድ ስቴትስ ጠቃሚ የጂኦፖለቲካ ሸሪክ ሆና ቆይታለች። ይህ የማይካድ እውነት ነው። ሆኖም የኢትዮጵያ መንግስት በተለይም በአሁኑ ወቅት ተማሪዎች፣ ጋዜጠኞች፣ የኢንተርኔት ብሎገሮችን፣ የተቃዋሚ ፓርቲ አባላት አሸባሪ ሳይሆኑ በአሸባሪነት እየወነጀለ የሚያስራቸው በአገሪቱ ውስጥ ወደ ከፍተኛ አለመረጋጋት እንደሚያመራ የሚጠበቅ ነው። Simply because Ethiopia has been an ally does not mean we have to remain silent እና ኢትዮጵያ ወዳጅ አገር ስለሆነች ብቻ የሰብአዊ መብቶችን እየረገጠች ዝም ብለን ማየት አለብን ማለት አይደለም። እንደራሴ ኤሊሰን በምስራቅ አፍሪቃ አካባቢ የተከሰተውን ድርቅ ከፖለቲካው ሁኔታ ጋር እያገናዘቡ ተናግረዋል። ይህ አፈና የተከሰተው አገሪቱ በታሪኳ አይታው የማታውቀው የምግብ እጥረት በደረሰበት ወቅት ነው። አጠቃላይ የአፍሪቃ ቀንድ በከፍተኛ ድርቅ እየተመታም እንደተመታም አውቃለሁ። ድርቅ ላይ የፖለቲካ ጭቆና ሲጨመርበት ቸነፈር ያስከትላል። እኛም አሁን እንደ ፖለቲካ ባላንጣ ነው የምንታየው። በአሁኑ ዘመን የፖለቲካ ጭቆና ቸል ብለን ማለፍ አይገባም። ነጻነት ሊኖሩ ይገባል። ኢትዮጵያ ውስጥ ያለውን ሁኔታ በተለይም የኦሮሚያን ሁኔታ አስመልክቶ ሁሉም ሰው ድምፁን እንዲያሰማ እንደራሴ ኤሊሰን አሳስበዋል። የእኔ መስሪያ ቤት በኢትዮጵያ ስላለው የሰብአዊ መብቶች ጥሰት ይፋ ለማድረግ የቻለውን ሁሉ ያደርጋል። በግልጽ ለመናገር የቻልነውም ኦሮሞ መራጮቻችን በትውልድ አገራቸው የሚካሄደውን በግልጽ ስለነገሩን ነው። ቀደም ሲል ተናግረው የነበሩት የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር አኑራድ ሀሚታል የኢትዮጵያ መንግስት እያደረገ ያለውን አይነት አድራጎት ያደርግ ዘንድ አንድ ጓደኛ ለጓደኛው አይመክረውም ብለው ነበረ። ንግግራቸውን ሲጨርሱ አድማጮች ይህ በዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት የዛሬው ለአሜሪካ ፖለቲካ ድምጻቸውን የማሰማት ስነ ስርዓት አሁንም እንደቀጠለ ሲሆን ከተወካዮች ምክር ቤቱ እስከ ዋይትሃውስ ቤተመንግስት ቤተ መንግሥት የሚዘልቅ ሰላማዊ ሰልፍ በፔንሲልቬኒያ ጎዳና ላይ ወደ 3ና 4 ኪሎ ሜትር የሚሆን ርቀት ያለው መንገድ ነው። ሰልፍ እያደረጉ ነው። ሰላማዊ ሰልፍ እየተደረገ ነው ያለው። በሰልፉ መካከል ባልደረባዬ ሶራ አለክ ይገኛል። መስመር ላይ ይዤዋለሁኝ። ሶራን፣ ሶራ ትሰማኛለህ? እሰማለሁ ሰለሞን እንደምን ዋልክ? ከተወካዮች ምክር ቤት ከተለያየን በኋላ ምንድን ነው እየተከናወነ ያለው በአሁኑ ሰዓት? እንግዲህ እየተከናወነ ያለው አሁን ሰልፈኞቹ ካፒቶል ወደ ፔንስልቬኒያ መንገድን ወይም ደግሞ ፔንስልቬኒያ ጎዳናን ይዞ ወደ ዋይት ሀውስ እያመሩ ናቸው። አሁን መሀል መንገድ አልፎ ላፍያድ ፓርክ ወደ ሚባለው ቦታ እያመሩ ናቸው። በሶስት እና አራት ቦታ ተከፋፍሎ ነው የሚሄዱት። ድምጻቸውን እያሰሙ ነው። እንግዲህ ያሉ የተለያዩ መፈክሮችን ያሰማሉ። ፊት ለፊታቸው ሞተር ሳይክል፣ መኪና፣ የተለያዩ ፎቶዎች ያሉ መኪናዎቹ ይታዩኛል። ሌላው የፖሊስ መኪና ፊት ለፊታቸው አለ። ሞተር ሳይክል የያዙ ፖሊሶች አሉ። በጎናቸው በአጠገባቸው እያለፉ ናቸው እንግዲህ ያሉት። አሁን ፐንስልቬኒያ መንገድ ላይ ነው ያሉት። አሁን ላፋየት ፓርክ የምትለኝ የዋይት ሀውስ ቤተ መንግስት ደጅ ላይ ማለት ነው። ወደዛ እየቀረቡ ነው ያሉት። እዛ ነው ማብቂያው። የሰልፉ ተከፍሏ ነው የሚሄዱት። አንደኛው እዛ ደርሰዋል። ሌላው እንግዲህ ገና አንድ ሁለት ሶስት ይቀራቸዋል። አሉ እየመጡ ናቸው። ሶራ ከተያዙት መፈክሮች መካከል የሚታዩ አሉ? ባጠገምህ አሉ። ምንድን ነው በብዛት የምሉት ምንድን ነው? ኦሮሚያ ውስጥ እንግዲህ አይቁም አፈና አይቁም የጅምላ ስራ ይቁም የታሰሩ የፖለቲካ እስረኞች ይፈቱ፣ አቶ በቀለ ገርባ እና የሌሎች እስረኞችም ይፈቱ የሚሉ መፈክሮችን ይዘዋል። ሀሽታግ ኦሮሞ ፕሮሰስ የሚል ደግሞ በእንግሊዝኛ የተጻፈ በብዛት በእንግሊዝኛ የተጻፉ እና የተለያዩ ስቴቶች ወይም ደግሞ ክፍለ ሀገራት የተለያዩ ስቴቶች ይገኙበታል። የተለያዩ ባንዲራዎች ይታዩኛል። እንዲህ ይሄ ነው እንግዲህ በብዛት የያዟቸው መፈክሮች እነዚህ ናቸው። አመሰግናለሁኝ ሶራ። እንግዲህ በተጨማሪም ዛሬ ያለውን ክንዋኔና ከአሁን በኋላ የሚቀረውንም አስመልክቶ በነገ ዘገባችን እንመለሳለን። አመሰግናለሁኝ ሶራ። አሁን የገለጸው ሃሽታግ ኦሮሞ ፕሮቴስት ከጠዋት ጀምሮ ንግግር ሲደረግበት የነበረ ሃሽታግ ነው። በነገራችን ላይ በዚሁ ስነ ስርዓት ላይ ጠቅላይ ሚኒስትሩ የተፈጠረውን ሁኔታ አምነው ይቅርታ ቢጠይቁም በተጨባጭ የተወሰደ እርምጃ እስካሁን ድረስ የለም ሰዎችም አሁን አሁንም እየታሰሩ ነው። የታሰሩ የፖለቲካ መሪዎች አልተፈቱም ብለዋል። በዛሬው ዕለት ማብራሪያ የሰጡት ተሳታፊዎች የአዲስ አበባ ማስተር ፕላን መቆሙ ቢነገርም ሕግ በፓርላማው ወጥቶ እንዲሰረዝ አልተደረገም የሚሉም አሉ። ኦሮምኛ ፌዴራል የስራ ቋንቋ እንዲሆንም እስካሁን ድረስ ባለመደረጉ የኦሮሞ ልጆች በፌዴራል መስሪያ ቤቶች ውስጥ ስራ በፍጥነት ማግኘት እንዳይችሉ ሁኔታዎች ተፈጥረዋል ሲሉም ተናግረዋል። ክቡራትና ክቡራን አድማጮች፣ ቀደም ሲል እንደገለጽኩት የቀጣይ ሁኔታዎችን በነገ ምሽት ዘገባችን ይዘን እንቀርባለን። ሰሎሞን አባተ ነኝ ከዋሽንግተን። ሰለሞንን ለዘገባው እናመሰግናለን። አሁን የምሽቱ ተከታይ ወይም ሁለተኛ ቅንብር ንግድና ምጣኔ ሀብት። በዓለም የገበያ ስርዓት በአግባቡ የተደራጀ የምጣኔ ስርዓት እንዲሁም ሰላምና መረጋጋት ወሳኝ ናቸው። በተለይ የዓለማችን 2.5 ቢሊዮን ሕዝብ በሚኖርባቸው ድሃ አገሮች የገበያ ስርዓትና የፖለቲካ አለመረጋጋት ነጋዴዎችና ባለሀብቶችን ያሸሻሉ። መንግስታዊና የግል ዘርፍ ባለሙያዎች ይህን ችግር እንዴት በጋራ ሊያሻሽሉት እንደሚችሉ ባለፈው ሳምንት በዋሽንግተን ዲሲ በተካሄደው የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ውይይት ተደርጎበታል። ንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ውይይቱን ተከታትሎ ነበርና የሚከተለውን ዘግቧል። ባለፈው ሳምንት የዓለም ባንክና የዓለም የገንዘብ ድርጅት አይኤምኤፍ አመታዊ ጉባኤዎች ውይይት ከተካሄደባቸው አንዱ ጉዳይ አስቸጋሪ በሆኑ ገበያዎችና ሀገሮች ስራ ለመፍጠር ገቢን ለማሻሻልና የብድር አገልግሎቶችን ለማስፋፋት የግሉ ዘርፍ ምን አይነት ሚና ሊጫወት ይችላል፣ የመንግስትስ ኃላፊነት ምንድን ነው? በሚል ውይይት ተካሂዶበታል። በጣም ወሳኝና ብዙ ፈተናዎች ያሉበት ነው። በቅድሚያ የመሰረተ ልማት ክፍተት አለ። የንግድ ስራን የሚያመቻቹ ተቋሞች ደካማ ናቸው። ቁጥጥር ለማድረግ ያለው ብቃትም እንዲሁ። መንግስታት በእነዚህ የልማት ዘርፎች ተገቢ የሆኑ መዋቅራዊ ለውጦችን ለማድረግ ፍላጎታቸው አነስተኛ ሆኖ እናገኘዋለን። የሲኤስአይኤስ የአፍሪካ ክፍል መሪ ጄኒፈር ኩክ እንደ ኢትዮጵያ ባሉ የአፍሪካ ሀገሮች ያሉ ክፍተቶችን ለመሙላት ሊወሰዱ የሚገቧቸው እርምጃዎችና ከሌሎች አጋሮች የሚያስፈልጓቸው እገዛዎች ምን እንደሆኑ ሲያብራሩ የተወሳሰቡ የኢንቨስትመንት ስምምነቶችን ለማስተዳደር የሚያስችላቸው አቅም መገንባት ያሻል። የተቋማት ግንባታ እዚህ ላይ ወሳኝ እርምጃ ይሆናል። ሌላኛው በአፍሪካ ያሉ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው። ሀግዌ ባኬኮሎ በስደት ለአስርት ዓመታት ስትኖር፣ ህልሟ ህልሟ በሀገሯ ኮንጎ የስልክ አገልግሎት የሚሰጥ ድርጅት መመስረት ነበር። የተለያዩ ኩባንያዎች ለሽያጭና ደንበኛ አገልግሎት በስልክ የሚሰጧቸው ምላሾች የሚበዙት ከህንድና ከሌሎች እስያ ሀገሮች ነው። ሀጉዌና ባልደረባዋ አኒ ይህንን አገልግሎት ለምን በኮንጎ መሰረቱን አድርገን አናስፋፋውም ሲሉ ስራ ጀመሩ። አኒና እኔ በውጭ አገር በትምህርት ስራ ላይ ሳለን ለምን ወደ ኮንጎ ሄደን ስራ እንጀምር ማለን። በወቅቱ አኒ በቴሌኮሚኒኬሽን ትሰራ ነበር። እኔ ደግሞ በስልክ የደንበኛ አገልግሎት የሚሰጥ ድርጅት ውስጥ እየሰራው ነበር። በኮንጎ ደንበኞችን በስልክ የማስተናገድ አገልግሎትን በማስተዳደር ረገድ ክፍተት እንደነበር በማወቃችንም ቀጠልንበት። ስራውን ለመጀመር የሚያስፈልጉ በርካታ የአስተዳደር የገንዘብና የቴክኖሎጂ ውጣ ውረዶች ካለፉ በኋላ በአፍሪካ ዙሪያ አዳዲስና መካከለኛ እንደዚሁም አነስተኛ የንግድ ድርጅቶች ከሚገጥሟቸው ፈተናዎች አንዱና ወሳኙ ብድር አለማግኘት እነሱንም ገጠማቸው። የብድር አገልግሎቱ ሲገኝም ብዙ ቅድመ ሁኔታዎችና ውጣውረዶች ነበሩበት። ባንኩ የጠየቅነውን ገንዘብ አልሰጠንም ነበር። ብድሩን የመክፈያ የችሮታም ጊዜ አልነበረውም። ግን ገንዘቡ ያስፈልገን ስለነበር ተበደርን። ከዚያም የዓለም አቀፍ እገዛ ካኤፍሲ አገኘንና ስራውን አስፋፍተን ቀጠልን። እንደ ሀጉዌና አኒ ያሉ አዳዲስ የንግድ ድርጅቶች በአፍሪካ ዙሪያ ስራ ለመፍጠርና ትርፋማ ለመሆን በሀሳቡና በንግዱ ተስማምተው ገንዘብ የሚያበድሩ ተቋማት፣ ግለሰቦች መዋለ ንዋይ ሲያፈሱባቸው ነው። አፍሪካ በየአመቱ ከአስር ሚሊየን በላይ ስራዎችን ለሚመጡት አስርት ዓመታት መፍጠር ይጠበቅባታል። ለዚህ ግብ መሳካት የግሉ ዘርፍ ግንባር ቀደም ነው። ሄኖክን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሁለቱ የደቡብ ሱዳን ዋና ዋና ተፋላሚ ወገኖች መሪዎች የሆኑት ፕሬዚደንቱ ሳልቫኪር እና ሪያክ ማሻር ለአንድ ዓመት ከስምንት ወር የዘለቀውን የአዲሲቱን ሀገር የእርስ በእርስ ጦርነት ለማቆም ከሰባት ወራት በፊት እንደ ኤሮፓውያን አቆጣጠር ነሐሴ 29 ቀን የተኩስ አቁም ስምምነት ተፈራረሙ። ከዚያ ወዲህ ስምምነቱ በሁለቱም ወገኖች በተደጋጋሚ ሲጣስ ቆይቷል። በቅርቡም ሚያዝያ 11 ቀን፣ ባለፈው ሳምንት ሰኞ ማለት ነው፣ የደቡብ ሱዳን ጦር ሰራዊት በተቃዋሚዎች ይዞታ የሚገኝና በተኩስ አቁም ስምምነቱ የሰራዊት ማሰባሰቢያ ስፍራ ተብሎ የተቀመጠውን ቦታ ደብድበዋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በፕሬዚደንት ሳልቫኪርና ምክትል ፕሬዝደንታቸው በነበሩት በሪያክ ማሻር መካከል በተፈጠረው የስልጣን ግብግብ ምክንያት በ2013 ታህሳስ ወር የተቀሰቀሰው ውጊያ የአዲሲቱን ሀገር ግማሽ ዕድሜ አስቆጥሯል በማለት ርዕሰ አንቀጹ ቀጥሏል። በፕሬዚደንት ኪር ዲንቃዎችና በሪያክ ማሻር ኖወሪዎች መካከል የነበረው ጎሳን መሰረት ያደረገ ክፍፍል እንደገና ተቀስቅሶ በቀጠለው ውጊያ በሺዎች የተቆጠረ ህዝብ ተገሏል። ከ2.2 ሚሊዮን በላይ ከቀያቸው ተሰደዋል። ብዙዎች በአጎራባች ሀገሮች ተጠልለዋል በማለት ርዕስ አንቀጹ አውስቷል። በቅርቡ የመንግስቱ የሱዳን ህዝብ ነጻ አውጪ ጦር ወደ ዋው አካባቢ ወታደሮችን በብዛት ካዘመተ እና መሳሪያዎችንም በብዛት ካጋዘ በኋላ የተፈጸሙትን ጥቃቶች እንደምታወግዝ ዩናይትድ ስቴትስ አስታውቃለች ብሏል ርዕስ አንቀጹ። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር በጽሁፍ ባወጡት መግለጫ ይህ ድርጊት መላ ሀገሪቱን የሚመለከቱትንና ሁሉም የሰላም ውሉ ፈራሚዎች የተስማሙባቸውን ዘላቂ የተኩስ አቁም አንቀጾች በግልጽ የጣሱ አድራጎቶች ናቸው ብለዋል። አያይዘውም ምክትል ቃል አቀባዩ ማርክ ቶነር ተቃዋሚዎቹና ተባባሪዎቻቸው የሆኑ የታጠቁ ቡድኖች በቅርቡ በዚያው አካባቢ በመንግስት ኃይሎችና በሲቪሎች ላይ ጥቃት አድርሰዋል ተብሎ የቀረቡ የሚታመኑ ሪፖርቶችንም ልብ ብለናል ብለዋል። ይህም የተኩስ አቁሙን አንቀጾች የሚጥስ በመሆኑ እናወግዛለን ሲሉ አክለዋል። በማያያዝም ቃል አቀባይ ቶነር ሁሉም ወገኖች የሚያጨቃጭቋቸውን ጉዳዮች በውይይት እንዲፈቱ እናሳስባለን። የተኩስ አቁሙን ተግባራዊነትና የሰራዊት ማሳረፊያ ጊዜያዊ ካምፖችን የተመለከቱ ጭቅጭቆችን ወደ ጋራ ተቆጣጣሪና ገምጋሚ ኮሚሽኑ እንዲሁም በስምምነቱ ወደ ተቀመጡት ሌሎች አካላት መምራት ይኖርባቸዋል ብለዋል። ለደቡብ ሱዳን ግጭት ወታደራዊ መፍትሄ አይገኝለትም። ስለዚህም ሁሉም ወገኖች የሰላም ስምምነቱ ሙሉ በሙሉ ተግባራዊ ለማድረግ የገቡትን ቃል እንዲያከብሩ ጥሪ እናቀርባለን ሲሉ የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃለዋል። ለአራት ሰዓት ሶስት ደቂቃ ተኩል አንድ አጠር ያለ የማጠቃለያ ዜና አሉላት። አመሰግናለሁ። አዲሱ ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግስት ተጨባጭ እርምጃ እንዲወስድ የጠየቁ የዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በአሜሪካ የተወካዮች ምክር ቤት ቀርበው ማብራሪያ ሰጡ። ባያዝ ነው። የአውሮፓውያን 2016 ዓ.ም መገባደጃ የኢራቅ ኃይሎች ሰሜናዊቱን የሞሱል ከተማ ከጽንፈኛው እስላማዊ ቡድን አይሲስ መልሰው መቆጣጠር የሚያስችላቸው ሁኔታ እውን ይሆናል ብለው የሚያምኑ መሆኑን የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ተናገሩ። ፕሬዚዳንቱ ከዩናይት ስቴትሱ ሲቢኤስ ቴሌቪዥን ጣቢያ ጋር ባደረጉትና በትላንትናው ምሽት በተሰራጨው ቃለ ምልሳቸውን እንዳመለከቱት በጦር አውድማው ከጽንፈኛው ቡድን ጋር ፍልሚያ የገጠሙትን የኢራቅ ወይንም የኢራቅ ኃይሎች ለማገዝ አስፈላጊነት አጽንኦት ሰጥተው ተናግረዋል። እኛ በቀጥታ በውጊያው ኃይላችን አላሰለፍንም፣ ነገር ግን አስፈላጊውን ስልጠና እየሰጠንና ኃይሎቻችን እየረዷቸው ናቸው ያሉት ኦባማ አክለውም በውጊያው የሚያግዙ መረጃዎችን በመሰብሰብና በማደራጀት ከአጋሮቻችን ጋር ተባብረን የሰራንባቸው የጦር ግንባሮች የአጥፊውን ኃይል አቅም ማዳከም መቻላቸውን ከአሁን ቀደም ታይተዋል ብለዋል። ርሳዎሬዎቹ ነኙ ነበሩ። ማጠቃለያ እንደ መሰናበሻ፣ አገና አለማየሁ እሸቴን ልንጋብዝ ነው። ከሮም ለምሽቱን ስርጭታችን የተከታተላችሁን ሁሉ እናመሰግናለን። ነገ ሶስት ሰዓት ላይ እንገናኝ። አሁን የትግርኛ ፕሮግራም ይቀጥላል። ከዛ በፊት ግን ከአለማየሁ ጋራ እስከዛው ጠብ መልካም እሺ ወደድኳ ፍቅር ጉሽ የፈለገው ይምጣ የፈለገው ይምጣ

N'a look, I said I you talk. Never Halta. I'll